ርዕሰ መንበሩን ፓሪስ ፈረንሳይ ያደረገው ድንበር የለሽ ዘጋቢዎች አር ኤስ ኤፍ ይሉታል በእንግሊዝኛ ምህጻሩ፣ እንደዘገበው ጋዜጠኛና መገናኛ ዘዴዎችን እንደ አጥፊ ማንጓጠጥ፣ እንደ ተቀናቃኝ ማበሻቀጥ፣ ከስራ ማገድ፣ በአሸባሪነት መወንጀል፣ ማሰርና ማሰቃየት ለዓለም በእርግጥ እንግድ አይደለም። ዘንድሮ ግን ብሷል። በዘንድሮው የፕሬስ ነጻነት መዘርዝር ከ180 ሀገራት 180ኛ ደረጃ ላይ የምትገኘው ሰሜን ኮሪያ ከሰሜን ኮሪያም በአንድ ደረጃ ተሽላ 179ኛ ላይ ያለችው ኤርትራም 176ኝነቱን የያዘችው ቻይናም ሆነች 150ኛዋ ኢትዮጵያም ጋዜጠኞች ያልታደኑ፣ ያልታሰሩም፣ ያልተወነጀሉ፣ ያልተደበደቡበት መገናኛ ዘዴዎች ያልተዘጉበት የቅርብ ዓመት አያውቁም። አምና የዶናልድ ትራምፖ ዩናይትድ ስቴትስ ጋዜጠኞችን ከሚያስፈራሩ፣ ከሚሳደቡና ከሚያበሻቅጡት ጎራ መቀየጧ ነው። እንደ አርኤስኤፍ ዘገባ የኋሊቱ ጉዞ እንደ ጎርጎሪያኑ አቆጣጠር በ1950 ዎቹ ያኔው የሶቪየት ህብረት መሪ ጆሴፍ ስታሊን ጋዜጠኞችን ጸረ ህዝብ ብለዋቸው ነበር ይላሉ የጋዜጠኞች መብት ተሟጋቹ ድርጅት የአፍሪቃ ተጠሪ አርናውድ ፍሮዥር። በ67ኛ ዓመቱ አምና ዶናልድ ትራምፕ ደገሙት የህዝብ ጠላት ብለው ጋዜጠኞችን ዶናልድ ትራምፕ ዩናይትድ ስቴትስ ውስጥ መገናኛ ዘዴዎችን በማበሻቀጥ የታወቁ ናቸው። ጋዜጠኞችን የህዝብ ጠላት ብሏል። ይህ አገላለጽ ጆሴፍ ስታሊን ከ67 ዓመት በፊት የተጠቀሙበት ነበር። ከሆሊውድ ፊልሟ እስከ ጂንስ ሱሪዋ ከዲሞክራሲያዊ ስርዓቷ እስከ ኮካኮላ መጠጧ የአሜሪካን ምርትና አሜሪካን ለመከተል የሚሽቀዳደመው ዓለም ትራምፕን አብነት አርአያ የማያደርግበት ምክንያት በርግጥ የለም። ከአውሮፓ የቼክ ሪፐብሊክ ከእስያ የፊሊፒንስ ፕሬዚደንቶች ትራምፕን ተከትለው ትራምፕን መስለው ጋዜጠኞችን ያስፈራሩ ያዙ አውሮጳን ብርት ላይ ለምሳሌ የቼክ ሪፐብሊክ የሚሰጡትን ጋዜጣዊ መግለጫ የሚከታተሉ ጋዜጠኞችን በአርቲፊሻል ክላሽንኮቭ አስፈራርቷል። ከእስያ የፊሊፒንሱ ፕሬዝዳንት ከመገደል ያመለጣችሁት ጋዜጠኛ ስለሆናችሁ አይደለም ብለው ዛቱ። የትራምፕ ጥላቻና ማስፈራሪያ ነፃ መገናኛ ዘዴዎችና ጋዜጠኞችን ለማጥፋት ድሮም ለማይተኙት ለአፍሪቃ ገዢዎች ወትሮም ልክ ነበር ለማለት ጥሩ ማረጋገጫ አይነት ነው የሆነው። እርግጥ ነው ጋምቢያ ዚምባብዌና አንጎላ ውስጥ የስርዓት ወይም የመሪዎች ለውጥ በመደረጉ የፕረስ ነፃነትም በመጠኑ መሻሻል አሳይቷል። አብዛኛው አፍሪቃ ግን ያው ነው። ለነገሩም ኢትዮጵያም መሪ ተለውጦላታል። ብዙ ጋዜጠኞችም ተፈተዋል፣ ግን አምና ከነበረችበት ደረጃም አልተሻሻለችም ከዓለም አንድ መቶ ሀምሳኛ ለምን ፍሮጀር መልሳላቸው ደረጃ የሚሰጠው ሀገሪቱ ባለችበት ሁኔታ ነው። የ2001ዱ የጸረ ሽብር ሕግ አሁንም ጋዜጠኞችን ያለ ፍርድ ለተወሰነ ጊዜ ለማሰር እያገለገለ ነው። ሀገሪቱ አሁንም በአስቸኳይ ጊዜ አዋጅ ስር ናት። ጋዜጠኞች በ2017 ስራቸውን ሲሰሩ ታስሯል ወይም ታግቷል። ያም ሆኖ ከኬንያ በስተቀር ከሁሉም የአፍሪቃ ቀንድ ሀገራት የተሻለ ደረጃ ላይ ያለችው ኢትዮጵያ ናት። የኤርትራም ከአፍሪቃም ከማንም አይገጥምም። ከዓለምም ከኤርትራ የባሰ ሀገር ካለ አንዲት ናት፣ ሰሜን ኮሪያ። ኤርትራ ከሰሃራ በስተ ደቡብ ካሉ ሀገራት በርካታ ጋዜጠኞች የታሰሩባት ሀገር ናት። አስራ አንድ ጋዜጠኞች አሁንም እንደታሰሩ መሆናቸውን እናውቃለን። በቅርብ ጊዜ ውስጥ ጋዜጠኞቹ ስላሉበት ሁኔታ ምንም የሰማነው ነገር የለም። በህይወት ስለመኖራቸውም የምናውቀው ነገር የለም። ስለዚህ የኤርትራ ጉዳይ እጅግ አሳሳቢ ነው። የፕሬስ ነፃነትን በማክበር የስካንዲቪኒያን ሀገራትን እየተፎካከረ የለም። ኖርዌ ዘንድሮም እንዳምናው የአንደኝነቱን ደረጃ እንደያዘች ነው። ስዊድን ሁለተኛ፣ ኔዘርላንድስ ሽቅ ቦታም ፊንላንድን ወደ አራተኝነት ገፍትራ የሦስተኝነቱን ስፍራ ተቆናጣለች። ጀርመን አስራ አንደኛ ናት። ዩናይትድ ስቴትስ አምና ከነበራት የአርባ ሦስተኝነት ደረጃ አሽቆልቁላ አርባ አምስተኛ ላይ አርፋለች። ዕድሜ ለትራምፕ።